የዲደብልዩ ዜና በቅድሚያ አበይት ርዕሶቹን አሰማቸዋለሁ። ጠቅላይ ሚኒስትር አቢይ አህመድ ኢህአዴግን እንዲመሩ በድጋሜ ተመረጡ። አቶ ደመቀ መኮንንም በምክትል ሊቀመንበርነት እንዲቀጥሉ ተመርጠዋል። የሩዋንዳ ከፍተኛ ፍርድ ቤት የአገሪቱ ፕሬዝደንት ፖል ካጋሜ እውቅ ተች የነበሩትን ዳያን ሪጋራን በዋስትና እንዲፈቱ ዛሬ ትእዛዝ ሰጠ። ፍርድ ቤቱ ዳያንና በእስር ላይ ያሉ እናታቸው በዋስትና እንዲወጡ የፈቀደው አቃቤ ሕግ ታስረው ለመቆየታቸው አሳማኝ ምክንያት አላቀረበም በሚል ነው። ኮንጓዩ ዴኒስ ምኩዌጌና የኩርድ ያዚዲ ማህበረሰብ የመብት ተሟጋች ናዲያ ሙራድ የጎርጎሮሳዊን 2018 የኖቤል የሰላም ሽልማት አሸነፉ። ሁለቱ አሸናፊዎች የተመረጡት ወሲባዊ ጥቃትን በጦር መሳሪያነት መጠቀምን ለማስቀረት ባደረጉት ጥረት መሆኑን የኖቤል የሽልማት ኮሚቴ አስታውቋል። ዜናው በዝርዝር ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግን ለቀጣይ ሶስት ዓመታት እንዲመሩ በድጋሜ ተመረጡ። አቶ ደመቀ መኮንንም በምክትል ሊቀመንበርነት እንዲቀጥሉ በጉባኤ ተመርጠዋል። ሁለቱ የገዢው ፓርቲ መሪዎች በድጋሜ የተመረጡት ካለፈው ረቡዕ ጀምሮ በሐዋሳ በመካሄድ ላይ በነበረው የኢህአዴግ 11ኛ ድርጅታዊ ጉባኤ ማጠቃለያ ላይ ነው። የኢህአዴግ ሊቀመንበርና ምክትል ሊቀመንበር የሚመረጠው 180 አባላት ባሉበት የኢህአዴግ ምክር ቤት ነው። በሚስጥር በሚሰጠው ድምፅ አሰጣጥ ሶስት አባላት አለመሳተፋቸው ታውቋል። ምርጫውም በሰብሳቢነት ያስፈጸሙት አቶ ብርሃኑ ጸጋዬ ውጤቱን ሲያሳውቁ የጉባኤው ተሳታፊዎች ደማቅ ጭብጨባ አጅቧቸው ነበር። አጠቃላይ ድምፅ የሰጠ ሰው መቶ ሰባ ሰባት ሰው ነው። ለሊቀመንበርነት መንበርነት መቶ ሰባ ሰባት ከተሰጠው ድምፅ ውስጥ መቶ ሰባ ስድስት ለዶክተር አብይ አህመድ ሰጥተዋል። ለሊቀመንበርነት አቶ ደመቀ አንድ ድምፅ አግኝተዋል። ምክትል ሊቀመንበርን በተመለከተ ከ177 149 ለአቶ ደመቀ መኮንን እንዲሁም ለዶክተር ደብረ ጽዮን 15 ለምክትል ሊቀመንበርነት ተሰጥተዋል። ማለት ከሰባት ወር የኢህአዲግ መሪነት በኋላ በድጋሚ በሊቀመንበርነታቸው እንዲቀጥሉ የተመረጡት ጠቅላይ ሚኒስትር አብይ ገዥውን ፓርቲ እስከሚቀጥለው ጉባኤ እየመሩ ይቆያሉ። ጠቅላይ ሚኒስትር አብይ ወደ መሪነት ስልጣን የመጡት ከእርሳቸው በፊት ሊቀመንበር የነበሩት አቶ ኃይለማርያም ደሳለኝ የስልጣን ዘመናቸውን ሳይጨርሱ ከቦታቸው በመልቀቃቸው ነበር። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሕግ የበላይነት እንዲረጋገጥ የማንነት ጥያቄዎችን በሕግ አግባብ እንዲፈቱ አቋም ላይ መድረሱን አስታወቀ። ገዢው ፓርቲ እንያስታወቀው ከረቡዕ መስከረም 23 ቀን 2011 ዓ ም ጀምሮ በሐዋሳ ከተማ ሲያካሄድ የቆየውን ጉባኤ ሲያጠቃልል ባወጣው የአቋም መግለጫ ነው። በኢትዮጵያ የተዘረጋው ኅብረ ብሔራዊ የፌዴራላዊ ሥርዓት የኢትዮጵያን አንድነት ለመገንባት ብቸኛው አማራጭ እንደሆነ በመግለጫው ተጠቅሷል። ይሁን እንጂ የፌዴራል ስርዓት ግንባታው ጅምር ላይ እንደመሆኑ መጠን የወሰን አከላለሎች፣ ማንነትን መነሻ ያደረጉ ጥያቄዎች የዜጎች ሞትና መፈናቀል እንዲሁም ከቦታ ቦታ ተዘዋውሮ የመስራት መብቶች ሲጣሱ እንደሚስተዋሉም በመግለጫው ጠቁሟል። ይህ እንዲቆም ጉባኤው ያሳለፈውን ውሳኔ አቶ ንጉሱ ጥላውን እንዲህ በንባብ አሰምተዋል። እነዚህን ችግሮች ከስረ መስራታቸው መነቀል የሚገባቸው ችግሮች በመሆናቸው የማንነትም ይሁን የአስተዳደር ወሰን ጥያቄዎች የሚመለከታቸውን ህዝቦች ነጻ ፍላጎትን ከግምት ውስጥ ባስገባ በህገ መንግስታዊና ዴሞክራሲያዊ አግባብ እንዲፈቱ፣ የዜጎች የትም ቦታ ተዘዋውሮ የመኖር የመስራት በቋንቋቸው የመማርና የመዳኘት ወግና ባህላቸውን የማሳደግ ተገቢውን እውቅናና ውክልና የማግኘት መብት ሀብት የማፍራት ህገ መንግስታዊ መብቶቻቸው እንዲከበሩ፣ እንዲሁም ብሔራዊ ማንነትና አገራዊ አንድነት ሳይነጣጥሉ እንዲከበሩ አበክረን እንሰራለን። ኢህአዴግ በጉባኤው ማጠቃለያ ባወጣው ባለሰባት ነጥብ አቋም መግለጫ የፖለቲካ ምህዳሩን ይበልጥ ለማስፋትና የመድበለ ፓርቲ ስርዓቱ እንዲጠናከር እንደሚሰራም ገልጿል። የሶማሊያ መንግስት አንድ የቀድሞ የአልሸባብ ከፍተኛ አመራር ለክልል ምርጫ እንዳይወዳደሩ ከለከለ። የሀገሪቱ መንግስት ሙክታር ሮቦ የተባሉትን የቀድሞ አመራር ከምርጫ ያገደው አስቀድሞ በተጣለባቸው ማዕቀብ ምክንያት ነው። ሮቦ ለደቡብ ምዕራብ ሶማሊያ ክልል ፕሬዚደንትነት በሚደረገው ምርጫ ላይ በእጩነት እንደሚሳተፉ ባለፈው ሳምንት አስታውቀው ነበር። የሶማሊያ የአገር ውስጥ ደህንነት ሚኒስቴር ዛሬ እንዳስታወቀው ግን ሮቦ የተጣለባቸው ማዕቀብ ስላልተነሳላቸው መመረጥ አይችሉም። ሮቦ በመጪው ህዳር ስምንት በሚካሄደው ምርጫ አሁን በስልጣን ላይ ያሉትን ሸሪፍ ሐሰን ሼክ አደንን እና የቀድሞ የሶማሊያ ምክር ቤት አፈጉባኤን ለመገዳደር እቅድ ነበራቸው። የቀድሞ የአልሻባብ አመራር የታጣቂ ቡድኑን ከድተው ለሶማሊያ መንግስት እጃቸውን የሰጡት ባለፈው ዓመት ነበር። የአሜሪካ መንግስት እኚህን ከፍተኛ የአልሻባብ አመራር እጃቸውን ይዞ ላመጣለት የመደበውን 5 ሚሊዮን ዶላር የሽልማት ገንዘብ ቢሰርዝም በጎርጎሮሳዊ 2008 ዓ.ም የጣለባቸውን ማዕቀብ እስካሁንም አላነሳም። አሜሪካ በልዩ ሁኔታ የተሰየመ ዓለም አቀፍ ሽብርተኛ ስትል የጠራችውን ሮቦን ለዓመታት ስታደን ቆይታለች። ሮቦ ከአልሻባብ ተለያይተው ከሶማሊያ መንግስት ጋር ሰላም ካወረዱ በኋላ በአገሪቱ የሚፈጸሙ የሽብርተኝነት ጥቃቶችን በግልጽ ሲያወግዙ ተስተውሏል። ባለፈው ዓመት ጥቅምት ወር በመዲናዋ ሙቅዲሹ 500 ሰዎች ገደማ የተገደሉበትን የቦምብ ጥቃት ከሃይማኖት ያፈነገጠና ግፍ ሲሉ አውግዘውት ነበር። በፍንዳታው ለቆሰሉ ሰዎችም ደም ሲለግሱም ታይተዋል። ይህ ዲ ደብሊው ነው። የሩዋንዳ ከፍተኛ ፍርድ ቤት የሀገሪቱ ፕሬዚደንት ፖል ካጋሜ እውቅ ተቼ የነበሩትን ዳያን ሪጋራ በዋስትና እንዲፈቱ ዛሬ ትእዛዝ ሰጠ። ፍርድ ቤቱ ዳያንና በስር ላይ ያሉ እናታቸው በዋስትና እንዲወጡ የፈቀደው አቃቤ ሕግ ታስረው ለመቆየታቸው አሳማኝ ምክንያት አላቀረበም በሚል ነው። ዳያን በግብር ስወራ ማጭበርበርና አመፅ በማነሳሳት ወንጀል ተከሰው የታሰሩት ባለፈው ዓመት መስከረም ወር ነበር። የ37 ዓመቷ ዳያን ከመታሰራቸው አንድ ወር አስቀድሞ ፕሬዚደንት ካጋሜን በምርጫ ለመወዳደር ያቀረቡት የዕጩነት ጥያቄ ውድቅ ተደርጎባቸው ነበር። ተመሳሳይ ክስ የቀረበባቸው የዳያን እናትም ከአንድ ዓመት በላይ በእስር ቆይተዋል። ዳያንና እናታቸው በዋስትና እንዲፈቱ ውሳኔውን ያሳለፈው ጉዳያቸውን ሲመለከት የቆየው የሩዋንዳው ከፍተኛው ፍርድ ቤት ነው። ውሳኔው እንደተሰማ የተከሳሾቹ ወዳጅ ዘመዶችና የችሎቱ ታዳሚዎች በጩኸት ደስታቸውን ገልጸዋል። ከአራት ዓመት እስር በኋላ በቅርቡ ከእስር የተለቀቁት ሌላኛዋ የካጋሜ ተቀናቃኝ ቪክቶር ኢንጋብሬ በችሎቱ ተገኝተው ደስታውን ተጋርተዋል። ሶስት ዳኞች በሚሰየሙበት ችሎት ለሁለቱ ተከሳሾች ዋስትና ቢፈቀድም ከመዲናዋ ኪጋሊ ውጪ እንዳይጓዙ ገደብ ተጥሎባቸዋል። የመጓጓዣ ሰነዶቻቸውንም ለባለሥልጣናት እንዲያስረክቡ ተከሳሾቹን አዟል። ከእህታቸውና እናታቸው ጋር ለአጭር ጊዜ ታስረው የተለቀቁት አን ሪጋራ የዛሬውን የፍርድ ቤት ውሳኔ ድንገተኛና በጣም ግሩም ሲሉ ገልጸውታል። እነርሱ ንፁዓን ናቸው። በእህቴና እናቴ ላይ የተከፈተው ክስ ሐሰተኛና ለፖለቲካ ዓላማ ሲባል የተደረገ እናውቃለን። ወደ ቤት እየመጡ መሆኑን ማመን አልቻልኩም ብለዋል። ሪጋራና እናታቸው በመጪው ጥቅምት 28 ቀን ፍርድ ቤት እንዲቀርቡ ቀጠሮ ተሰጥቷቸዋል። ኮንጓዊው ዴኒስ ሙኩዌጌና የኩርድ ያዚዲ ማኅበረሰብ የመብት ተሟጋች ናዲያ ሙራድ የጎርጎሮሳዊውን 2018 የኖቤል የሰላም ሽልማት አሸነፉ። ሁለቱ አሸናፊዎች የተመረጡት ወሲባዊ ጥቃትን በጦር መሳሪያነት መጠቀምን ለማስቀረት ባደረጉት ጥረት መሆኑን የኖቤል የሽልማት ኮሚቴ አስታውቋል። ሙኩዌጌ በምስራቃዊ ኮንጎ ዲሞክራሲያዊ ሪፐብሊክ በምትገኘው ቡካቡ ከተማ ያለ ፓንዚ የተሰኘው ሆስፒታልን በበላይነት የሚመሩ ናቸው። በየዓመቱ በሺዎች ለሚቆጠሩ ሴቶች ሕክምና የሚሰጠው ሆስፒታሉ ከሚያስተናግዳቸው ታካሚዎች አብዛኞቹ በወሲባዊ ጥቃት ምክንያት ቀዶ ሕክምና የሚያስፈልጋቸው ናቸው ተብሏል። በኢራቅ ላሉ የያዜዲ ኩርዶች መብት በመሟገት የምትታወቀው ሌላኛዋ ተሸላሚ ናዲያ ለስደተኞችና ሴቶች መብት መከበርም ትከራከራለች። ናዲያ በጎርጎሮሳዊ 2014 ዓ ም ራሱን እስላማዊ መንግሥት ወይም አይኤስ ብሎ በሚጠራው የታጣቂ ቡድን ተዋጊዎች በሞሱል በታገተች ወቅት የመደፈር ወንጀል ተፈጽሞባታል። የኖቤል የሽልማት ኮሚቴ ሊቀመንበር ቤሪት ሬይስ አንደርሰን ሁለቱ አሸናፊዎች ይህን መሰል የጦር ወንጀሎችን በመዋጋትና ጉዳዩም ትኩረት እንዲያገኝ ወሳኝ አስተዋጽኦ አድርገዋል ብለዋል። Both laureates have made a crucial contribution. ዴኒስ ሚኩዌጌ እነዚህን ሰለባዎች ለመንከባከብ ህይወታቸውን የሰጡ እርዳታ አድራጊ ናቸው። ናዲያ ሙራድ በእርሷና በሌሎች ላይ የተፈጸመውን ጥቃት የዓይን ማኝ የሆነችና የተናገረች ናት። ሁለቱም በራሳቸው መንገድ በጦርነት ጊዜ የሚፈጸም ወሲባዊ ጥቃት ይበልጥ እንዲታይና ጥቃት ፈጻሚዎቹ ለድርጊታቸው ተጠያቂ እንዲሆኑ ያደረጉ ናቸው። የ25 ዓመቷ ናዲያ የኖቤል የሰላም ሽልማትን በማሸነፍ ከፓኪስታኗ ማላላ የሱፍ ቀጥሎ ሁለተኛዋ ወጣት ሆናለች። ኮንጓዊው ሙክዌጌ አንድ ሚሊዮን ዶላር ገደማ የገንዘብ ሽልማት የሚያስገኘውን የኖቤል የሰላም ሽልማት ከናዲያ ጋር መጋራታቸውን የሰሙት በቀዶ ሕክምና ክፍል እንዳሉ ነበር። ጀርመን ሩሲያ ግዙፍ የሆነ ዓለም አቀፍ የሳይበር ጥቃት ትፈጽማለች ስትል ከሰሰች። እንዲህ አይነት ጥቃቶች የህዝብን ደህንነትና ዲሞክራሲ አደጋ ላይ የሚጥሉ ናቸው የምትለው ጀርመን ሩሲያ ከድርጊቷ እንድትታቀብ ጠይቃለች። የጀርመን መንግሥት ቃል አቀባይ ስቴፈን ዛይበርት ዛሬ እንደተናገሩት ሀገራቸው የብሪታንያና የኔዘርላንድስ መንግሥትን በጉዳዩ ላይ በዚህ ሳምንት ያወጡትን መግለጫ እንደምትጋራና ጥቃቱንም እንደምታወግዝ ገልጸዋል። በዓለም አቀፍ ድርጅቶችና በአጋሮቻችን ተቋማት ላይ የሚሰነዘሩ መሰል ጥቃቶችን በጥብቅ እናወግዛለን ሩሲያ ለዚህ ኃላፊነቱን እንድትወስድና መሰል ድርጊቶችንም እንድታቆም ጥሪ እናቀርባለን ብለዋል። ቃል አቃባዩ አስተማማኝ የጀርመን ምንጮችን የጠቀሱት ዛይበርት ኤፒቲ 28 ከተሰኘው የሳይበር ጥቃት ዘመቻ ቡድኖች ጀርባ የሩሲያ ወታደራዊ የደህንነት መስሪያ ቤት እንዳለ ሙሉ በሙሉ እርግጠኛ መሆናቸውን ገልጸዋል። በዚህ ዘመቻ የጀርመን ምክር ቤት ቡንደስታግና የጀርመን መንግስት የመረጃ መረብ መጠቃቱ ይታወሳል። እንዲህ አይነት ጥቃቶች ስኬታማ ከሆኑ በህዝብ ደህንነት ላይ በቀጥታ አደጋ እንደሚያስከትሉ ያስረዱት ቃል አቀባዩ ይህም ጀርመን በዲጂታሉ ምህዳር እርምጃ ለመውሰድ መዘጋጀቷን አይቀሬ የሚያደርገው ነው ብለዋል። ይህ ዲደብልዩ ነው። ዜናውን ከማጠቃለላችን በፊት ዋና ዋና ርዕሶቹን በድጋሜ ጠቅላይ ሚኒስትር አቢይ አህመድ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግን ለቀጣይ ሶስት ዓመታት እንዲመሩ በድጋሜ ተመረጡ። አቶ ደመቀ መኮንንም በምክትል ሊቀመንበርነት እንዲቀጥሉ በጉባኤ ተመርጠዋል። ኢህአዴግ የህግ የበላይነት እንዲረጋገጥ የማንነት ጥያቄዎችን በህግ አግባብ እንዲፈቱ አቋም ላይ መድረሱን አስታወቀ። ገዢው ፓርቲ ይህን ያስታወቀው በአዋሳ ሲያካሄድ የቆየውን ድርጅታዊ ጉባኤ ሲያጠናቅቅ ባወጣው የአቋም መግለጫ ነው። ኮንጓዩ ዴኒስ ሙኩዌጌና የኩርድ ያዚዲ ማህበረሰብ የመብት ተሟጋጅ ናዲያ ሙራድ የጎርጎሮሳዩን 2018 የኖቤል ሰላም ሽልማት አሸነፉ። ሁለቱ አሸናፊዎች የተመረጡት ወሲባዊ ጥቃትን በጦር መሳሪያነት መጠቀምን ለማስቀረት ባደረጉ ጥረት መሆኑን የኖቤል የሽልማት ኮሚቴ አስታውቋል። ዜናው በዚሁ ተጠቃሏል። ሰላም።